የኢትዮጵያ መንግስት ኤችአር መቶ ሀያ ስምንትን በሀገሮቻችን መካከል ካለው የትኛውንም አይነት ትብብርን ለማግኘት ግንኙነት ጋር የማያዝ ወይም የሚያያዝ ጫና አላደረገም ሲሉ በአዲስ አበባ የሚገኙት የዩናይትድ ስቴትስ አምባሳደር ተናግረዋል። በኢትዮጵያ የአምባሳደርነት ቆይታቸው ቅድሚያ የሚሰጧቸው ጉዳዮችንም አምባሳደር ማይክል ሬነር ለቪኦኤ አብራርተዋል። አምባሳደር ማይክል ሬነር በአዲስ አበባ ያነጋገራቸው እስክንድ ፍሬው ትናንት የጀመረውን ዘገባ ዛሬ ይቀጥልበታል። የኢትዮጵያ አምባሳደርነት ስራቸውን ከጀመሩ የመጀመሪያ የሆነውን ቃለ ምልልስ ከአሜሪካ ድምጽ ጋር ያደረጉት አምባሳደር ማይክል ሬይነር በተለያዩ ርዕሶች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። በዚህ ኃላፊነታቸው ቅድሚያ የሚሰጧቸውን ጉዳዮች የዘረዘሩበት አንዱ ነው። ከዚህ አንጻር የተነሳውን ጥያቄ የመለሱት ለኢትዮጵያና ለህዝቧ ያላቸውን ፍቅር በማስቀደም ነው። በቅድሚያ ወደ ኢትዮጵያ በመምጣቴ እንዴት ደስተኛ እንደሆንኩ መናገር እፈልጋለሁ። የዲፕሎማሲ ሥራዬን ከጀመርኩበት ጊዜ አንስቶ እንደ ጎብኝም ቢሆን እንኳ ልጎበኛት የመመኛት አገር ነች እና በአምባሳደርነት እዚህ የመሆን ዕድል አጋጥሞኛል። ይህችን አስደናቂ ሀገርና ሕዝቧን በደንብ ለማወቅም ጊዜ አግኝቻለሁ። ይህ ይበልጥ አስደሳች የሕይወቴና የሥራዬ ወቅት ነው። ሙሉ በሙሉ ልጠቀምበትና ወደ ውጤት ልቀይረው የምጓጓለት። በአምባሳደርነት ላከናውናቸው የምፈልጋቸውን ሥራዎች በተመለከተ ቅድሚያ የምሰጣቸውን ጉዳዮች በሦስት የተለያዩ ዘርፎች የምከፋፍላቸው ይመስለኛል። አንዱ ከኢትዮጵያ ጋር ያለልን አጋርነት ማጠናከር ነው ለኢኮኖሚያዊ እድገት ልማትና ለሀገሪቱ ብልጽግና በመስራት ሁለተኛው አካባቢያዊ ጸጥታንና መረጋጋትን ከማምጣት አንጻር ከኢትዮጵያ ጋር ያለንን አጋርነት ማጠናከር ማጎልበትና ማስቀጠል ነው ሦስተኛው የፖለቲካ ምህዳሩ እንዲሰፋ መልካም አስተዳደር እንዲኖር የሕግ የበላይነትና ሰብአዊ መብት እንዲከበር መስራት ናቸው። አምባሳደር ማይክል ሬነር በሶስተኛነት የጠቀሱት የሕግ የበላይነትና የሰብአዊ መብት ጉዳይ በዩናይትድ ስቴትስና በኢትዮጵያ መካከል የልዩነት ነጥብ ሆኖ የቀጠለ ነው። አንዳንድ የኮንግረስ አባላትም ከዚህ አንጻር ተጠያቂነት የሚያስከትል ሕግ የቀረጹበት አጋጣሚ ይታወሳል። አሁን በሂደት ላይ ያለውና በኮንግረስ አባል ክሪስ ስሚዝ የተረቀቀው የኢትዮጵያ የዲሞክራሲና የሰብአዊ መብት ተጠያቂነት ሕግም እዚህ ላይ የሚጠቀስ ነው። በኮንግረሱ የውጭ ጉዳይ ኮሚቴ ያለፈው ይህ ሕግ በራሱ በኮንግረሱ ድምፅ ሊሰጥበት ሲጠበቅ ለሌላ ሰባ ጊዜ ተላልፏል። ይህ የሆነው የኢትዮጵያ መንግስት ከዩናይትድ ስቴትስ ጋር ያለውን የጸረ ሽብር ትብብር በመጥቀስ ባቀረበው ጥያቄ ምክንያት እንደሆነ የተሰራጩ መረጃዎች፣ ዘገባዎች አሉ። አምባሳደር ሬይነር ግን ይህ የተሳሳተ መሆኑን አብራርተዋል። እኔ የተሳተፍኩበት እንዲህ አይነት ግንኙነት ፈጽሞ አልነበርም። በሌሎች ጉዳዮች ላይ እንደሚያደርገው ሁሉ ኮንግሬሱ እንደዚህ አይነት ህግ ለማውጣት በያዘው ጥረት ላይ የሐሳብ ልውውጥ ነበረን። ያ ህግ ገና አልጸደቀም፣ እንደሚጸድቅም ግልጽ አይደለም። በዩናይትድ ስቴትስ የፖለቲካ ስርዓት አንዱ ትኩረት የሚስበው ሂደት ምንድን ነው? የሥልጣን ክፍፍል አለን እና እኔ የምወክለው ሥራ አስፈጻሚውን ነው። ኮንግሬሱ ደግሞ ሕግ አውጪው ክፍል ነው። እነርሱ ቅድሚያ የሚሰጧቸውን ነገሮች መሥራታቸውን መቀጠል ይችላሉ። ያ ደግሞ በዩናይትድ ስቴትስ መንግሥት የተለያየ ቅርንጫፎች መካከል የሐሳብ ልውውጥ ያጭራል። በተመሳሳይም በዩናይትድ ስቴትስና በኢትዮጵያ መካከል እንደዚሁ አይነት የሀሳብ ልውውጦች አሉን። ኢትዮጵያ ያ ህግ እንደሚያሳስባት ገልጻለች። ነገር ግን የሚያሳስባቸውን ጉዳይ በሁለቱ ሀገሮቻችን መካከል ካለን የትኛውም አይነት ግንኙነትና ትብብር ጋር እንድናያይዝ በእኔም ሆነ በዩናይትድ ስቴትስ መንግስት ባሉ ባልደረቦች ላይ በምንም አይነት መንገድ ጫና አላደረጉ የኢትዮጵያ መንግስት ጸረ ሽብር ህጉን እየተጠቀመበት ያለው መንገድ እንደሚያሳስባቸው አለም አቀፍ የሰብአዊ መብት ድርጅቶችና የተቃዋሚ ድርጅቶች ሲገልጹ ቆይተዋል ታዋቂውን የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲናን ጨምሮ ጋዜጠኞችና ሌሎችም ከዚህ ህግ ጋር በተያያዘ በእስር ላይ ይገኛሉ የዚህ ህግ አተገባበር ያሳስበናል የሚሉትን ድርጅቶች ሀሳብ እንደሚጋሩ ነው አምባሳደሩ የገለጹት Uh, and people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely. <laughs> ፖለቲካዊ እንቅስቃሴዎችን ለማቀዝቀዝ በሚመስል ሁኔታ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን። የዚህ ዓመት የዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ማመልከቻ ቀነ ገደብ በትናንትናው ዕለት ተጠናቋል። በዚህ ሎተሪ አማካኝነት ከኡዝቤክስታን ወደ ዩናይትድ ስቴትስ በገባ ግለሰብ በኒውዮርክ የተፈጸመውን የሽብር ጥቃት ተከትሎ ፕሬዚዳንት ዶናልድ ትራምፕ የሰጡት አስተያየት ደግሞ የሎተሪው እጣ ፈንታ መነጋገሪያ አድርጎት ቀጥሏል። እናም የዘንድሮው ዲቪ ሎተሪ የመጨረሻው ይሆን ወይ ለአምባሳደር ማይክል ሬይነር ያቀረብኩት ሌላ ጥያቄ ነው። ከዚህ አንጻር ስላሉት እቅዶች ዝርዝር መረጃ የለኝም። ልነግርህ የምችለው ዩናይትድ ስቴትስ የኢሚግሬሽን ፖሊሲዋን በስፋት እየተመለከተች ባለችበት ጊዜ ውስጥ መሆኗን ነው። ፕሬዝደንቱ የጠቀሱት የብዝሃነት ወይም የዳይቨርሲቲ ቪዛ ሎተሪ ከዚህ አኳያ የሚታይ ነው። ነገር ግን ይህ የታሰበበትና የሚለካ ውጤት የሚያስገኝ ይመስለኛል። ከዚህ አንጻር የሚኖሩ መረጃዎችን ለኢትዮጵያውያንና ለሌሎችም እንደወጡ ለማሳወቅ የሚቻለንን ሁሉ እናደርጋለን። አምባሳደር ማይክል ሬነር በዚሁ ቃለ ምልልስ ሀገራቸው ከኢትዮጵያ ጋር ባላት የኢኮኖሚና ልማት ትብብር እንደዚሁም በሰብአዊ ድጋፍ ላይ ለተነሱ ጥያቄዎችም ሰፋ ያሉ ማብራሪያዎችን ሰጥተዋል። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ